አረዳም ሀይለም ኬል ይባላለሁ። የመቀለ ዩኒቨርሲቲ የኢኮኖሚክስ ሶስተኛ አመት ተማሪ ነኝ። ወጣቱ አብዛኛው ጊዜ ስሜታው ስለሚሆን ከስሜታው ምት ልጥቶ ወይም ፈጥቶ ራሽናል በሆነ አስተሳሰብ ማለት አንድ ወጣት ከአንድ ቦታ ስለመጣ ወይም ከሌላ ብሄር ስለመጣ ብቻ ብሄር ተኮር ጥቃት ሲነስ እናያለንና እኛ ማድረግ ያለብን ነገር ከሱ ርቀን ምክንያታዊ በሆነ አካሄድ ብንሄድ ተገቢ ይመስለኛል። ለምሳሌ እንደኔ ማለት ነው፣ እዚህ በመቀሌ ዩኒቨርሲቲ የትግራይ ተወላጅ ነኝ። ከሌሎች ብሔር ከሌሎች ክልሎች የሚሞቱ ልጆች አሉና ጓደኞቻችን አሉ ወንድሞቻችን ናቸው። ከትግራይ የመጣም ይሁን ከአማራም ይሁን ከኦሮሞም ይሁን እኔ እኩል ነው ትሪት ማርጋቸው ባስተሳሰቧቸው ነው እንጂ ከአማራ የመጣ ልጅ ወይ ከኦሮሞ የመጣ ልጅ የእኔ ባላንጣ ወይም ቀላል አርጌ አላስበው። ምክንያቱም ስ አስተሳሰቡ ለእኔ ማተር የሚያርገኝ እሱ ስለሆነ ማለት ነው። ይችን ማባባላለን ከአዳመ ከስሜታዊነት ነት መምጣት ነገሮችን ከሁሉም ማቅጣጫ፣ ከአራት ማቅጣጫ ማየት ነው ማሰብ ነው። ለምሳሌ አማራ ክልል ላይ ስለተፈጠረ ችግር ኦሮሚያ ክልል ላይ ደግሞ ተመሳሳይ ስተትን መፍጠር፣ ከዛ ከመኛ ስተት ከሰሩ ሰዎች ይቻላል። ግን ይህ የሚያደርገው ደግሞ ስሜታዊነት በሁሉም ማቅጣጫ ማየት ከቻለ ምን ግን አንዳንድ ስሜታዊ የሚያደርጉ ነገሮች አሉ። እዚህ ላይ ትልቁ ችግር ነው መሰለኝ። ከበደ በሰራው ስህተት ተስፋዬ አይመለከተውም። አሁን ወጣቱ ስሜታዊ ነው። ወጣት የሆነ ነገር የተነገረው ነገር ሁሉ ያየው ነገር ሁሉ ትክክልና እውነት ይመስለዋል። ወጣቱ ጋር ያለበት ነው መወያየት የሚቻልበት ነገር ያንን አይቶ ተረጋግቶ መወያየት ነው። ደግሞ ወደ ደረጃ አላመጣ ነው በጣም አሁንም ወጣቱ የለጠት የሚታይ የሆነ የሚሄድበት ነገር ነው ያለ ተረጋግቶ ሳስበው አይሆንም። አይዲሎጂ በሚቀየር ነገር፣ ለምሳሌ የእምነት ጉዳይ አይዲሎጂ ነው። እኔ ዛሬ ክርስቲያን ኮንኩ ነገ ደግሞ ልጣላ ነው ያው አይሆንም። እዚህ ወጣቱ ስሜት ከስሜታዊነት ጠርቶ ተረጋግቶ መወያየት እነ ነገር ሲሰማኝ እንዴት ሆነ ለምን ሆነ በማን በኩል ሆነ የሚለውን ነገር ተረጋግቶ ማሰብ ትችልና መወያየት ትችል ሁሉ ነገር እየተተካከለ ይሄዳል። ስሜ አምላክ አበጋሻው ይባላል። አምስተኛ አመት የህግ ተማሪ ነኝ አዲስ አበባ ዩኒቨርሲቲ። እኔ እንደሚመስለኝ መነሳት ያለብን ከእነሱ ተኛዋ ሳይሆን ማለት እነሱ እኛ የሚባል ነገር ይላል መጀመሪያ ማለት ነው። ምክንያቱም የሚለየን አይዲዮሎጂ ነው እንጂ ሰውነታችን አይደለም። እና መጀመሪያ ሰውን ከአስተሳሰቡ መለየት መቻል አለብን። ሁላችንም ሰዎች ነን፣ የሚቀድመው ሰው መሆናችን ነው። ስለዚህ እነሱ እና እኛ የሚያስብል ሳይሆን አንድ ሰው የሚኖረው አስተሳሰብ ካደገበት ሲነገረው ከነበረበት ሁኔታ ነው እና መጀመሪያ ያንን ሰው ከመጥላታችን በፊት ከኋላ ያለው ነገር ምንድን ነው ብለን ለማየት ሰውን ከአይዲያ መለየት አለብን ብዬ አስባለሁ። ሰውን ሳይሆን አታክ የምናደርገው አይዲያውን አታክ ለማድረግ እንነጋገላለን ማለት ነው። ቁጭ ብለን በበተለት ሁኔታችን ላይ አንደኛ፣ ሁላችንም አላማ ይዘን ነው ግቢ የገባ ነው። ለመጋጨት ሳይሆን ለመማር ነው የመጣ ነው። የተሻለ ሰው ሆኖ ለመውጣት የተሻለ ህይወት እንዲኖረን ማለት ነው። ሁላችን ስለዚህ በመጀመሪያ የመጣንበት አላማ ማሰብ አለብን። ሲቀጥል ደግሞ ማለት ነው የክላስሜቶቻችንን ልክ እንደኛ እንደኛ አድርገን ማየት አለብን ብዬ አምናለሁ። ምክንያቱም ተመችቶት አይደለም አደለም እ ሁሉም ሰው ጊቢ የሚሄደው ሁሉም ሰው የተመቸው ሰው አይደለም ጊቢ ውስጥ ያለው። ስለዚህ ያንን አንደኛ ማሰብ አለብን። ሁለተኛ ደግሞ በግጭት ጊዜ ምን ማድረግ አለብን የሚለውን ነገር መመለስ ማለት ይሄ መጣላቱ የሆነ ነገር ውስጥ መግባቱ ነገሮችን እያባባሰ ነው የሚመጣው ማለት ያንን መረዳት አለብን ብዬ አምናለሁ። የተሻልንን ተብለን ነው ተመርቀን ግቢ ገባ ነው አይደለ? ብዙ ተማሪዎች አሉ ያላለፉ ወደ ግቢ ወደዚህ የመምጣት ራሱ እድል አልሰጣቸው። እኛ የተሻለ ውጤት አላችሁ ስለተባልን ነው ወደ ግቢ መግባት እድል እና የተሻለ ነገር የማወቅ እድል የተሰጠን። ስለዚህ ያንን ማሰብ አለብን ብዬ አምናለሁ። ስለሰጣችሁን አስተያየት ሁላችሁንም እናመሰግናለን። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።